ኤስቢኤስ አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሀገርኛ ሪፖርት አሜሪካ ተቀምጠው የጥላቻ ንግግር የሚያሰራጩ ኢትዮጵያውያንን በሕግ ተጠያቂ ለማድረግ እንቅስቃሴ መጀመሩን የኢትዮጵያ አሜሪካውያን የዜጎች ምክር ቤት አስታወቀ። በአሜሪካን ሀገር የመናገር መብት የተፈቀደ ሲሆን በእንዴት ያለ ሁኔታ ይህን መስራት ይቻላል በሚለው ላይ ምክር ቤቱ በሰጠው መግለጫ ጥበቃ የማይደረግላቸው ሞቶች በአሜሪካን ሕግ ውስጥ እንዳሉና ለዚህም የህጻናትን መብት ለመጠበቅ ሲባል ጸያፍ ፊልሞች ፖርኖግራፊ ወይም የግድያ ዛቻዎች የማይፈቀዱ መሆናቸውን ገልጾ በተመሳሳይ ብሔረሰብን ከብሔረሰብ ለማጋጨት ግደለው፣ ጨርሰው የሚሉትን አካላት በፍርድ ቤት ክስ መስርተን እናፈረድባቸው ጥረት እናደርጋለን በማለት መግለጫ ሰጥቷል። ምክር ቤቱ ቪዲዮ፣ ድምጽ እና በተለያዩ ቋንቋዎች የሚነገር የጥላቻ የሚነገሩ የጥላቻ ንግግሮችን እና አመፅን የሚያነሳሱትን ክስ ለማቅረብ እየተዘጋጀ መሆኑን ጨምሮ አስታውቋል። ምክር ቤቱ ይህም ለጊዜ በአሜሪካን ሀገር ይጀመር እንጂ ወደ አውሮፓም ይሸጋገራል በማለት የወደፊት እቅዱን ገልጿል። ለዚህም ሲባል የኢትዮጵያ አሜሪካውያን የዜጎች ምክር ቤት ይህም የጥላቻ ንግግርና ዛቻን ለመቆጣጠር እንዲቻል አንድ ኢትዮጵያዊት የአማርኛ ቋንቋ አርታኢ መቅጠሩንም አስታውቋል። ምክር ቤቱ ከኢትዮጵያ መንግስት ጋር ግንኙነት የሌለው መሆኑንም ጨምሮ ገልጿል። ይህ ምክር ቤት የሰብአዊ መብትን በተመለከተ የአሜሪካን ምክር ቤት ውሳኔ እንዲያስተላልፍ ከፍ ያለ አስተዋጽኦ ያደረገ መሆኑ የሚታወስ ነው። ምክር ቤቱ መቀመጫውም እዚያው አሜሪካ መሆኑ ይታወቃል። በአዲስ አበባ በመገንባት ላይ የሚገኘው አዲሱ የሊቢያ ኤምባሲ በጨረታ መነሻ ሂሳብ አስራ ዘጠኝ ነጥብ ዜሮ አምስት ሚሊዮን ብር እንዲሸጥ የፌዴራል ፍርድ ቤት ቢወስንም ኤምባሲው እስከ ሁለት መቶ አምስት ሚሊዮን ብር በሚደርስ ዋጋ ገዢ ማግኘቱን አስታወቀ። ግንባታው እየተከናወነ ያለው የሊቢያ ኤምባሲ የሚገኘው በብስራተ ገብርኤል አካባቢ ነፋስ ስልክ ላፍቶ ክፍለ ከተማ ነው። ይህን የሊቢያ ኤምባሲ እየገነባ የሚገኘው ኩባንያ ክፍያ ስላልተፈጸመለት ፌዴራሉ ከፍተኛ ፍርድ ቤት ጉዳዩን አቅርቦ ውሳኔ ያገኘው ባለፈው ጥር ወር እንደነበር ይታወሳል። የቀድሞው የሊቢያ ፕሬዚደንት መሐመድ ጋዳፊ በአሜሪካ፣ እንግሊዝ፣ ፈረንሳይ እና የጣሊያን የጣምራ ሰራዊት እንደ አውሮፓ አቆጣጠር በሁለት ሺ አስራ አንድ ከስልጣን ከተወገዱ በኋላ በየሀገሩ የሚገኙ የሊቢያ ኤምባሲዎች የገንዘብ ችግር እንደገጠማቸው ይህ አመላካች መሆኑን ብዙዎች ይናገራሉ። በመጪው ዓመት ነባሮቹን የመተሐራ እና የወንጂ ስኳር ፋብሪካዎችን ጨምሮ አስራ ሶስት የስኳር አምራች ፋብሪካዎችን ከእርሻዎቻቸው ጭምር ለገበያ እንደሚያቀርብ የስኳር ኮርፖሬሽን አስታወቀ። አብዛኛዎቹን የስኳር ፋብሪካዎች የውጭ ሀገር ኩባንያዎች ይገዟቸዋል ተብሎ ይጠበቃል። የመተሐራና የወንጂ ስኳርን ሀገር በቀል ኩባንያ ለመግዛት ጥያቄ አቅርቦ የዋጋ መስተካከል እንዲደረግለት ጥያቄ ቢያቀርብም ይኸው ተፈጻሚ እንደማይሆን እንደተገለጸለት የደረሰን ዜና ጨምሮ ያስረዳል። ፋብሪካዎቹ ከተሸጡ በቢሊዮን የሚቆጠር ዶላር ይገኛል ተብሎ ይጠበቃል። ሰኔ አስራ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በባህር ዳር የተከሰተውን የአመራሮች ግድያ ተከትሎ እስካሁን ድረስ የተጠረጠሩትን የማሰሩ ሂደት እንዳልተቋረጠ ክልሉ አስታወቀ። ክልሉ አያይዞም ከእስሩ በተጨማሪ ሕገ ወጦችንም ትጥቅ እያስፈታ መሆኑንም ጠቅሷል። የአማራ ክልል ኮሚኒኬሽን ቢሮ እንዳስታወቀው እስሩ የቀጠለው በግድያው እጃቸው አለበት ተብለው በተጠረጠሩት ላይ ነው ብለዋል። ቢሮው ጨምሮም በግርግር ወቅት ሳያውቁ በስተት በግድያው ወንጀል እጃቸውን ያስገቡ የህብረተሰቡ አባላት በመምከርና በማስተማር እንደሚለቀቁ ገልጿል። ቢሮው እንዳለውም አንዳንድ ሰዎች በድንገት በስሜትና ድርጊቱ ሊያመጣ የሚችለውን በአግባቡ ካለመገመት በድርጊቱ በተሳተፉት ላይ ከፍተኛ የማጣራት ስራ ተከናውኖ የሚፈቱበትን ወቅት የማፋጠኑ ሂደት እየተሰራበት መሆኑን ቢሮው ጨምሮ አስታውቋል። በክልሉ ትጥቅ ማስፈታቱን በተመለከተ ህብረተሰቡን ትጥቅ ትጥቅ የማስፈታት መጠነ ሰፊ ዘመቻ እየተደረገ ነው ተብሎ የሚናፈሰው መሰረተ ቢስ ነው ካለ በኋላ በግድያው የተጠረጠሩት ብቻ ትጥቅ እንዲፈቱ መደረጉን አስታውቋል። ከዚህ ባሻገር ህብረተሰቡ የግሉን የጦር መሳሪያ በህጋዊ መንገድ አስመዝግቦና ፈቃድ አውጥቶ መጠቀም ሙሉ መብቱ መሆኑን የክልሉ ኮሚኒኬሽን ቢሮ አስታውቋል። ይህም ቢሆን ህገወጥ የመሳሪያ ዝውውርን የመቆጣጠር ክልሉ ሙሉ መብት እንዳለው ገልጾ የጦር መሳሪያዎቻቸው በህጋዊ መንገድ አስመዝግበውና ፈቃድ ያወጡትም ቢሆን በወንጀል ተግባር ከተሰማሩ ከመጠየቅ እንደማይድኑ አስታውቋል። አሁንም ህገወጥ መሳሪያ ዝውውሩ መኖሩን ክልሉ አምኖ ይህንን ለማስቀረት ክልሉ ጠንክሮ እየሰራ መሆኑን ቢሮው ጨምሮ ጠቅሷል። ቡና ላኪዎች ለውጭ ገበያ ተመዝነው በኮንቴነር የሚታሸጉ ቡናዎቻቸው በየጊዜው እየተሰረቁ መቸገራቸውን በድጋሜ አስታወቁ። ከኮንቴነር በኮንቴነር የታሸጉ ቡናዎቻቸው እየተሰረቁ መቸገራቸውን ካሳወቁ ከስድስት ወራት በኋላ አሁንም ይህ የስርቆት ድርጊት አለመቋረጡን አስታውቀዋል። አንዳንድ የቡና ላኪ ድርጅቶች እስከ ሶስት መቶ ኮንቴነር ወደ ውጭ የሚልኩ ሲሆን አንዳንዶቹ እስከ ሰባ ኩንታል እንደሚሰረቁ አስታውቀዋል። ኮንቴነሩ የሚጓዘው በመርከብ ሲሆን የሚሰረቀው በመርከብ ላይ ይሁን ወይም ከዚያ በፊት ወይም ከወረደ በኋላ እንደማይታወቅ የቡና ላኪዎቹ አስታውቀዋል። በተለይ ስርቆቱ የበረታው ወደ ሩሲያ፣ ፖርቱጋል እና ታይዋን በሚላከው ቡና ላይ መሆኑም ተጠቅሷል። በተለይም ወደ ታይዋን የሚላከው ከፍ ያለ ስርቆት እንደሚፈጸምበትም ተጠቅሷል። አዲስ በተሻሻለው ህግ መሰረት በመንግስት መስሪያ ቤትም ሆነ በግል ድርጅቶች ተቀጥረው የሚሰሩ ሴቶች እኩል የአራት ወራት የወሊድ ፈቃድ እንደሚኖራቸው ተገለጸ። በህዝብ ተወካዮች ምክር ቤት በጸደቀው አዲስ ህግ መሰረት በግል ድርጅቶች የሚሰሩ ሴቶች ከወሊድ በፊት የአንድ ወር ፈቃድ እና ከወሊድ በኋላ ሶስት ወራት ፈቃድ ያገኛሉ ማለት ነው። የመንግስት ሰራተኞች ቀደም ሲልም አራት ወራት የወሊድ ፈቃድ እንደነበራቸው ሲታወቅ፣ ይህ የአሁኑ የግል ድርጅቶችንም በእኩል እንዲስተናገዱ አድርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡትን ማስጠንቀቂያ ወደ ጎን በመተው አጄቶ በመባል የሚታወቀው የሲዳማ አንቀሳቃሽ ኃይል ሐምሌ አስራ አንድ ቀን ሁለት ሺህ አስራ አንድ ዓመተ ምህረት ሲዳማ ክልል መሆኑን የሚያረጋግጥ አዋጅ እንደሚያወጣ በድጋሜ አስታወቀ። አጄቶ በዚህ አቋሙ ከጸና ሐምሌ አስራ አንድ ቀን በሐዋሳ ትልቅ ፍጥጫ ይፈጠራል ተብሎ ተሰግቷል። ዶክተር አብይ ማክሰኞ ሰኔ ሀያ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት በፓርላማ ቀርበው ባስረዱት መሰረት የኢትዮጵያን አንድነት ለማናጋት የሕገ መንግስቱን ስርዓት ለመዳድ ሲዳማ በተናጠል ከደቡብ ተገንጥሎ ክልል ለመሆን የወሰነውን እቅድ የማይለውጥ ከሆነ ከዚህ በፊት በሶማሌ ክልል የተፈጸመውን አይነት ጠንከር ያለ እርምጃ እንደሚወስዱ መናገራቸው የሚታወስ ነው። አጀቶ ግን ይህን የጠቅላይ ሚኒስትሩን ማስጠንቀቂያ አይቻል በማለት ዓላማውን ሀምሌ አስራ አንድ ቀን እንደሚያስፈጽም ገልጿል። ይህም በየጀቶ አገላለጽ በአስራ አንድ አስራ አንድ አስራ አንድ ሲዳማ ክልል ትሆናለች ማለት ነው። በአስራ አንደኛው ቀን በአስራ አንደኛው ወር በአስራ አንድ ዓመተ ምሕረት ሲዳማ ክልል ትሆናለች እንደማለት ነው። ክራይሲስ ግሩፕ የተሰኘው ዓለም አቀፍ የግጭቶች አፈታት ጥናት ቡድን ጉዳዩ እጅግ አስጊ ነው በማለት ገልጾታል። የክራይሲስ ግሩፕ መንግስት በዚህ ጉዳይ ላይ ከኤጌቶ ጋር ምክክር በማድረግ ህዝበ ውሳኔ የሚደረግበትን ቀን መወሰን አለበት በማለት መክሯል። ይህ ጉዳይ በጥንቃቄ ካልተያዘ ድፍን የደቡብ ክልል በቀውስ ይታምሳል በማለት ግሩፑ ግምቱን ሰንዝሯል። ተቋሙ አያይዞም ቢያንስ የክልሉ ዋና ከተማ የሐዋሳ ጉዳይ እልባት እስኪያገኝ ድረስ ሲዳማን ክልል የማድረግ ውጥን ያላቸው ወገኖች ወደ አዋጅ መሸጋገር አይኖርባቸውም ብለዋል። ጠቅላይ ሚኒስትር ዶክተር አብይ ክልል ሁም ብሎ ጥያቄ ማቅረብ ህገ መንግስታዊ መብት ነው፣ ምላሹም ህገ መንግስታዊ መሆን ስላለበት ጥያቄ አቅራቢዎች ህገ መንግስታዊ ምላሽ እስኪሰጥ በትዕግስት መጠበቅ አለባቸው ካሉ በኋላ መንግስታቸው ከህግ ውጭ የሚደረግን እንቅስቃሴ ሁሉ እንደማይታገስን ማስጠንቀቂያ መስጠታቸው የሚዘነጋ አይደለም። ወጥቶ ሲዳማን ክልል ለማድረግ እንቅስቃሴ ካጧጧፈ በኋላ በደቡብ ክልል የዳውሮ፣ ጋሞ፣ ጎፋ፣ ጉራጌ፣ ሀዲያ፣ ከፊቾ፣ ከምባታና ወላይታ በፊት ለፊት ክልል የመሆን ጥያቄ አቅርበዋል። በተለይ ወላይታና ዳውሮ ክልል በመሆን ጉዳይ ላይ እንደማይደራደሩም ጭምር አስታውቀዋል። በአሜሪካን ሀገር የሚገኙ ሁለት ድርጅቶች በሀገር ውስጥ የተደረሱ መጽሐፍትን ዋጋ በመስመር በኦንላይን ላይ የሚሸጡ መሆናቸውን የገለጹት አንድ መጽሐፌ ተዘርፎ እየተቸበቸበ ነው የሚሉ ደራሲ ናቸው። ሁለቱ ድርጅቶች ይህንን የመጽሐፍ ዝርፊያ የሚያከናውኑት በእኒህ ደራሲ ገለጻ የአሜሪካ ሕግ እነዚህን ች የሚደግፍ እንጂ እንዲያቆሙ የሚገፋፋ ባለመሆኑ ነው ብለዋል። ይህም በመሆኑ በሀገር ውስጥ አሳትመው መጽሐፎቻቸውን አሜሪካን ሀገር ለመሸጥ የሚፈልጉ ደራሲያን ቀድሞ ዋጋው ተሰብሮ ስለሚጠብቃቸው ተጠቃሚ እንደማይሆኑ እኒሁ ደራሲ በማዘን ገልጸዋል። ለኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሀገርኛ ሪፖርት እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ድረገጻችንን በመጎብኘት ተጨማሪ ዝግጅቶቻችን ይደሰቱ።